እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ የካቲት 3 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደለመደው ወጣቶችን የሚመለከቱ አዝናኝና አስተማሪ ፕሮግራሞችን አሰናተናል። ከእነዚህ መካከል ቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው። የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። የሰማችኋቸው የስነ ልቦና ባለሙያ የሆኑትን ወይዘሮ ዛሃራ ለገሰን ነው። ሚዲያን በመጠቀም በሴቶች ላይ የሚደርሱ ፆታዊ ጥቃቶች ላይ ግንዛቤ ለማስጨበጥ የሚደረግ እንቅስቃሴን የሚያስቃኝ አንድ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም አሉን። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ኤልያስ አስማረና ሌሎችም ፕሮግራሙን ካሰናዱ የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥ እና ከውጭ ላጠናከርናቸው ዜናዎች ኤደን ገረመው። አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ኢትዮጵያን አስመልክቶ ረቂቅ ሕግ አጸደቀ። የኒው ጀርዚ ክፍለ ግዛት የዴሞክራቲክ ፓርቲ ተወካይ ቶም ማሊኖቭስኪ እና የካሊፎርኒያ ክፍለ ግዛት የሪፐብሊካን ተወካይ ያንግ ኪም በጋራ አርቅቀው በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ትላንት ረቡዕ ጥር ሁለት 2014 ዓ ም ያጸደቁት ህግ በኢትዮጵያ እየተካሄደ ላለው የእርስ በርስ ጦርነት ማብቂያ ለማበጀት አስተዳደሩ ተጨማሪ እርምጃዎችን እንዲወስዱ ጠይቋል። በኮሚቴው ሰብሳቢ በዴሞክራቲክ ፓርቲ አባል ግሪጎሪ ሚክስና በኮሚቴው የሪፐብሊካን ከፍተኛ አባል ማይክል ማኮል የተደገፈውን የኢትዮጵያን የመረጋጋት የሰላምና የዴሞክራሲ ህግ የሚል ስያሜ የተሰጠው ረቂቅ ግቱን በማባባስ ላይ ባሉ ባላቸው አካላት ላይ ማዕቀብ እንዲጣል ያዛል። በተጨማሪም የሰብአዊና የሰብአዊ መብት ሁኔታዎች እስኪሟሉ ድረስም ለኢትዮጵያ መንግስት የሚሰጠው የጸጥታና የገንዘብ ድጋፍ እንዲቋረጥ ይጠይቃል። በኢትዮጵያ እየተካሄደ የሚገኘው ና ለ አስራ አምስት ወራት የዘለቀው ጦርነት በሲቪሎች ላይ እጅግ የከፋ ጉዳት አድርሷል የሚለው የኮሚቴው መግለጫ የተባበሩት መንግስታት ድርጅት ያጠናቀረው ሪፖርት የ ጦር ወንጀሎች በስብና ላይ የሚፈጸሙ ወንጀሎችንና እንዲሁም ከዘር ማጥፋት ሊቆጠር የሚችሉ ወንጀሎች ጭምር ተፈጽመው ሊሆን እንደሚችል ዘግቧል ብሏል። ረቂቅ ህጉ ተፈጻሚነት እንዲኖረውም በቀጣይ በምክር ቤቱ መጽደቅ ይኖርበታል። ዩናይትድ ስቴትስ ለግብጽ የምትሰጠውን የጦር ድጋፍ መቀነሷን ካስታወቀች በኋላ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ጠንከር ያለ ውይይት ለማድረግ ካይሮ ገብተዋል። የፕሬዝዳንት ጆ ባይደን አስተዳደር በሰብአዊ መብት ጉዳዮች አያያዝ የተነሳ ለግብጽ ይሰጥ የነበረው የአንድ መቶ ሰላሳ ሚሊዮን ዶላር ወታደራዊ ድጋፍ ማስቀረቱን ይፋ ባደረገ ማግስት የዩናይትድ ስቴትስ ማዕከላዊ አዛዥና የሩቅ ምስራቅ ከፍተኛ ኃላፊ የሆኑት ጀኔራል መኬንዚ ወደ ግብጽ ተጉዘዋል። ግብጽ የስዊዝ ካናልን የምትቆጣጠርና የዩናይትድ ስቴትስ ጥብቅ አጋር ሆና የቆየች ሀገር ስትሆን አክቲቪስቶች እንደሚሉት በግብጽ የታሰሩ የፖለቲካ እስረኞችን ጨምሮ በሀገሪቱ እየደረሰ ያለው የሰብአዊ መብት ጥሰት ምክንያት የገንዘብ ድጋፉ መቀነሱ ተገልጿል። ጄኔራል መከንዚ በሀገሪቱ እያፈሰስን ካሉት ሌሎች ገንዘቦች አንጻር ይሄ እንት ነገር ነው ነገር ግን ምልክት ይሰጣል ያሉ ሲሆን አሁንም ቢሆን ከግብጾቹ ጋር በከባዱ አብረን እየሰራና መሳሪያችንን እያጠናከርን ነው ብለዋል። ግብጽ ከዩናይትድ ስቴትስ ጋር የወታደራዊ ኃይል ትስስር ቢኖራትም እንደ አውሮፓውያን አቆጣጠር በ2013 ዓ.ም ፕሬዚዳንት ባራክ ኦባማ የፕሬዚዳንት ሙርሲን ከስልጣን መውረድን ተከትሎ አንዳንድ የመሳሪያ ደጋፎችን ያቆሙ ሲሆን ከዛን ጊዜ ጀምሮም ሀገሪቱ ከሩሲያ፣ ፈረንሳይ፣ ጀርመንና ጣሊያን መሳሪያዎችን እየገዛች እንደምትገኝ ስቶክሆልም የሰላምና ምርምር ተቋም አስታውቋል። ይሁንና ግብጽ ከሩሲያ የምትገዛቸውን ማሳሪያዎችን በተመለከተ በዩናይትድ ስቴትስ ማዕቀብ ሊጣልባት እንደሚችልም ባለስልጣናት እየተናገሩ ይገኛሉ። የኮቪድ-19 ክትባት አቅርቦት ፍትሐዊነትን በተመለከተ አፍሪካ በቂ የሆነ ክትባት እየደረሳት እንዳልሆነ እየተነገረ ባለበት በአሁኑ ሰዓት በሴኔጋል ለዚህ መፍትሄ እንደሚሆን ተስፋ የተጣለበት የክትባት ማዕከል ስራ ሊጀምር ነው። ሴኔጋል ባዮንቴክና ሚርና የተሰኙትን ክትባቶች ከሚያመርቱት ኩባንያዎች ጋር ነው ስራዎቿን የጀመረችው። በተያያዘ ባለፈው ሳምንት የደቡብ አፍሪካ ሳይንቲስቶች ሞዴርና የተሰኘውን የኮቪድ-19 ክትባት አምሳያ በተሳካ ሁኔታ መስራታቸውን አስታውቀዋል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከሐሙስ ምሽት ቀ የጋቢና ቪኦኤ መሰናዶች ጋር ተቆዩ ዘንድ ወደ ስመኝሽ ቆየ እመልሳችኋለሁ። ይደንን ለዜናው አመሰግናለሁ። አድማጮች ፕሮግራማችንን ከመደበኛዎቹ የአጭር ሞገድ ሬዲዮ መገዳኛዎች በተጨማሪ በኢትዮ ሳት ታገኙታላችሁ። በተጨማሪም በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ኮቪድ 19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን ተከትሎ በኢትዮጵያ አስክ ዛሃራ የተሰኘ በፆታዊ ጥቃት ግንዛቤ ማስጨበጫ ፕሮግራም በዩቲዩብ ላይ ተጀምሯል። በተመሳሳይ በናይጄሪያም በፆታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶዎች ተጽዕኗቸው መጨምሩ እየተገለጸ ነው። በዚህ ዙሪያ ኤደን ገረመውና ቲሞቲ ኦቢዙ ያጠናከሩት ዘገባ ቀጥሎ ይቀርባል። ኮቪድ-19 ከጤና በዘለለ በማህበራዊ ሕይወትና በምጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኮ ሲሆን በተለይም ልጅ የማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚህ ዙሪያ ያነጋገራቸው የስነልቦና ባለሙያ እና አሰልጣኝ የአስክ ዛህራ አምድና ዩቲዩብ ገጽ መስራች ዛህራ ለገሰ ኮፍማን ይናገራሉ። ምንላቸው ቤት ውስጥ ችግር ካለ አሁን ጭንቀት ነገር ካለ ጭቅጭቅ ካለ አእምሮ በሽታ ካለ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆኑ እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱን የምትጠርገው እሷ ናት፣ ልጆችን የምታስጠምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ዴናም ደግሞ ጥቃቶችም እየበዙም እየተባለ ነው የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረ ማለት ነው። ይሄ ነገር ትልቅ አደጋ ነው፣ እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጫና ውሳላ ነው የሚሉ ሌሎችን ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል። ከአምቦ ጋር ከተያዘን ማለት ነው የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ትልቁ ፈተና ነው ይ ቤተሰብ ምክንያቱም ራሳት አንድ ላይ ያሉት መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡ ምክንያቱም አንድ ላይ ነው የናይጄሪያው ዘጋቢያችን ቲሞቲ አውቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ አውሮፓውያን አቆጣጠር በሚያዝያ 2020 ዓ.ም ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች። ጭንቅላቴ ላይ ጠመንጃ ደነው ነበር፣ በጉሮሮዬ ላይ ደግሞ ቢላ። ከዛ ወደ ሕንፃው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር። ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነፍሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምቷን ሰብራ ወደ ሬዲዮ ጣቢያው መታለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍ ኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂ ናንዳንግ ፋጢማን በማነጋገር ዝምታዋን እንድትሰብር አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች። በዚህ የተነሳም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች። when they are telling me their problem they feel like this is a safe space ችግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ በእነዚህ ሁኔታዎች ስሜታዊ የመሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው። አንዳንድ ታዲያ በሬዲዮ መሰናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የሕግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረሰናይ ተቋም በእሷ ሬዲዮ መሰናዶ ላይ ለቀረቡት ሴቶች ነጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም ሁኔታው ቀላል አይደለም ይላሉ። የተጨናነቁ ነገሮች አሉ። በዚህ የተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጡናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ፣ ነገር ግን ፖሊሶቹ እምብዛም ትኩረት አይሰጧቸውም ነገር ግን ልክ ለእኛ ሲደወልና በጉዳዩ ላይ እኛ ስንካተትበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ። የፋጢማ ደፋሪዎች የተከሰሱ ሲሆን ፌዴሬሽኑ ጉዳዩ እየታየ ነው ብሏል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ የአስገድዶ መድፈርና ፆታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች የአስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገሮች የወሲብ ጥቃት በሚፈጽሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ሕግ እንዲወጣም እየጣሩ ይገኛሉ። ናንጂ ናንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሰሴዎች መልእክት አላት። ታሪኮቻችሁን ለኔ ንገሩኝ። ምን አይነት ፆታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለኔ አጋሩኝ። ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። በተመሳሳይ በኢትዮጵያም ምንም እንኳን ጎልቶ የወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህጻናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛህራ ኮፍማን አስክ ዛህራ በተሰኛው ገጻቸው ላይ ለእነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል። ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች የወረደ የስነ ልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች መጋራት ሁኔታዎችን እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘባ አይደንገረመው ከዋሽንግተን ዲሲ። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አሁን ደግሞ አንድ የፈጠራ ባለሙያ ወጣት እናስተዋውቃችኋለን። ወጣቱ ይግራማቸው እሸቱ ይባላል። የአባይ ልጆች ወይም ናይል ኔሽንስ የተሰኘ አንድ መተግበሪያ ፈጥሮ የውጭ ጉዳይ ሚኒስቴር እየተገለገለበት መሆኑን ተናግሯል። በተጨማሪም ይግረማቸው የሌሎች አራት የፈጠራ ባለቤቶች ሲሆን በስራዎቹ ዙሪያ ከዮናታን ዘብዴዎስ ጋር ቆይታ አድርጓል። ወጣት ይግረማቸው እሸቱ በወላይታ ሶዶ ዩኒቨርሲቲ የሶፍትዌር ምህንድስና መምህር ሲሆን የተለያዩ የፈጠራ ስራዎች እንዳሉት ይናገራል። ወጣት ግርማቸው ሽቱ አሁን ስለሰራው አፕሊኬሽንና ስያሜው ገለጻ ሰጥቷል። መተግበሪያውን ያው የአባይ ልጆች ነው ያለው የአባይ ልጆች ነው ያለው የአባይ ልጆች ያለበት ምክንያት በመጀመሪያ ስንጀምሮ ሀሳቡን ስንጀምሮ ከህዳሴው ግድብ ጋር በተያያዘ ነው። ስለዚህ የአባይ ልጆች ነው ያለው ናይል ኔሽንስ ወይም የአባይ ልጆች ወይም ናይል ኔሽንስ ይባላል። ናይል ኔሽንስ ያልነው በሂደት በተፋሰሱ ሀገር ያሉትን ምሁራንንም የማሳተፍ እቅድ አለን። ስለዚህ ናይል ኔሽንስ ያልነውም እነሱንም አንድ ላይ አባይ ልጆች ተሰባስቦ ቅድም በሎጎም ላይ እንዳሳየ ነው። ሎጎም ላይ የሚያሳየው አንዱ መርህ አባይ ፍትሐዊ እይታ ካገኘ ለሁሉም በቂ ነው። ስለዚህ ፍትሐዊ እይታ እንዲፈጠር በአባይ ላይ ተጽዕኖ ማሳደር ነው። እኛ የራሳችንን ጥቅም ብቻ ሳይሆን የነሱ ነው። ስለዚህ አባይ ናይል ኔሽንስን ወደ ፕሌይ ስቶር ፐብሊሽ እናደርገዋለን። በቅርቡ ለጊዜው በቴሌግራም ቻናል ነው ዲስትሪቢዩት እያደረግን ያለ ነው። ወደ ፕሌይ ስቶር ላይ በቅርቡ ፐብሊሽ እናደርገዋለን። እስካሁን ስለ ስራቸውም የፈጠራ ውጤቶችም ተናግሯል። ወደ እኔ ኤክስፒሪየንስ ከመጣን እኔ ወደዚህ በጣም የተማርኩትም ሶር ኢንጂኒሪንግ ነው። ወደዚህ ኤግዛክትሊ መስራት የጀመርኩት ሁለተኛ አመት ዩኒቨርሲቲ ሁለተኛ ዓመት ባህርዳር ዩኒቨርሲቲ የተማርኩት ሁለተኛ አመት ጀምሮ ዩኒቨርሲቲው እዛው ያስቀረን ክረምት ክረምት ላይ ያሰረን ነበር። ዴቨሎፕ እናደረጋለን፣ የተለያዩ ፕሮጀክቶች እንሰራለን እና ከዛ በኋላ በተለያዩ ጊዜያት በሀገር አቀፍ ደረጃ አራት የሚሆኑ የፈጠራ ውድድሮችን አሸንፈ ያለው በአንደኝነት በኦል አፍሪካን ሰርቶ አድራሽ እንፈቃለኝ ። ከዛም በተጨማሪ ፓተንቶች የተለያዩ ፓተንቶች አሉኝ በስሜ የተመዘገቡ ፕሮጀክቶች እሰራል። አሁንም ለግል ድርጅቶች ሶፍትዌር ዴቨሎፕ አደርጋለሁ። ለተለያዩ ድርጅቶች፣ ለግል ድርጅቶች፣ ለመንግስታዊ ለሆኑ ድርጅቶችም በቅርቡ አሁን ጀምሮም ከኢትዮጵያ ስፔስ ሳይንስ ጋር የምንሰራው የመረጃ መተንተን ከሳተላይቷ የተሰበሰበውን ዳታ ወደ 30.2 ቴራባይት ዳታ ሰብስባለች። ያንን ዳታ በአርቲፊሻል ኢንቴሊጀንስ የመተንተን ስራንም ጨምሮ እነ ብዙ ስራዎችን ፕሮጀክት በምርምር መልኩም በወላይታ ሶዶ ዩኒቨርሲቲ ስር በሚወጡ የምርምር ስራዎች ስርም ሰራሉ። ለዩኒቨርሲቲም ዴቨሎፕ አረጋል። የአባይ ልጆች ወይም ናይል ኔሽንስ የተሰኘውን አፕሊኬሽን ሲሰራ አላማው ምን እንደነበረም ገልጧል። የመጀመሪያው ሶፍትዌር የሰራ ነው። ስታንድ ያለው ወይም ለብቻው የሚሰራ መረጃዎችን እየሰበሰበ ከዛ በአርቲፊሻል ኢንቴሊጀንስ መተንተን የሚችል ነው። በጣም ብዛት ያለው አስራ ሶስት ነጥብ ስምንት ቢሊዮን በላይ ፐብሊክ ትራንዛክሽን ተካሂዷል በዳሴ ግድብ ላ። ይህንን የዳታ በሰው ኃይል መተንተን አይቻለም። ስለዚህ በአርቲፊሻል ኢንቴሊጀንስ አማካኝነት ቢተነተንም ምን ተቸገርን። ለዚህ ሁሉ ምላሽ ታዲያ ማን ይሰጣል? ለዚህ ሁሉ እንደምታውቀው ሀሙስ ሀሙስ በውጭ ጉዳይ ሚኒስትር በቃል አቀባይ በኩል የኢትዮጵያ ጉዳይ እንዳንድ መግጫዎች ይሰጣሉ። ግን ይሄ በዛ መልኩ ይቻላሉ? ያሁሉ መረጃ ያሁሉ ጉዳይ ይቻላሉ? ቀን በቀን ነው፣ በየሰአቱ ነው፣ በየሰከንዱ ነው። የሀሰት መረጃዎች ፋብሪኬት እየሆናሉ። ስለዚህ ይህንን እንዴት አድርገን ነው መቀልበስ የምንችለው የሚለውን ስናስብ ሁለተኛ ስትራቴጂ የጀመረ የጀመር ነው። ስለዚህ ዲጂታል ዲፕሎማሲ ለመስራት ስትራቴጂ ያስፈልጋል፣ ሰዎች ያስፈልጋሉ፣ ቴክኖሎጂ ያስፈልጋል። ቴክኖሎጂውን እንትን ካልን በኋላ ስለዚህ ለምን በከፍተኛ ትምህርት ተቋማት የሚገኙ የምሁራንን አናስተሳስርም? ስለዚህ አስተሳስረን ምን መሆን አለበት? ዲፕሎማሲው በእውቀት የተመራ መሆን አለበት። የህግ ጉዳይ ከሆነ ክፍተቱ የህግ ባለሙያ ትናን የሰጥተው አጣቅሶ እንዲያቀርብ፣ የመሀንዲስ ወይም የምንድስና ባለሙያ ከሆነ ምንድስና ጉዳይ ላይ ከሆነ ችግር የተፈጠረው ምንድስ እነዚህ ነገሮች አርብና ደግሞ በስሩ ደግሞ የሚመሰረተው ከዛ በምሁራኑ ስሩ የሚመሰረተው የዲጂታል ሰራዊት ወይም ዲጂታል አርሚ የምንለው እነዚህ በነሱ ስሩ ነው። ከነዛ ምሁራን በታጠቁት መረጃ የኢትዮጵያን እውነታ ለዓለም ማስረዳት እንዲችሉ የሚያስተሳስር እና መረጃዎችን መተንተን የሚያስችል ሶፍትዌር ነው። በአጠቃላይ አሁን ስለሰራውና በኢንሳ ማረጋገጫ ተሰጥቶት የውጭ ጉዳይ ሚኒስቴር የተጠቀመ የሚገኘው ይሄኛው አፕሊኬሽን ስለ ስኬታማነቱ ተጠይቆም ይህንን ብሏል። አሁን አሁን አማራጭ ለስኪያ ማነቱ አንዱ ፒላር ነው ብዬ ማስበው አማራጭ የለንም። ሌላ አማራጭ ያለን አማራጭ ኢትዮጵያን ዲፌንድ ለማድረግ ሁሉንም ዜጋ ማሰለፍ መቻል ነው እና ሁሉንም ዜጋ ማሰለፍ መቻል በምሁራን ደግሞ መረጃዎችን ወይም አርሚውን ደግሞ ወይም ዲጂታል አርሚውን በመረጃ ማሰልጠን ነው። ስለዚህ ውጤታማ እንዲሆን እንደሚሆንም አሁን ያለው ተነሳሽነትም ያሳያል። በተለያዩ አሁን ኦልሞስት ከዚህ በኋላ ሁሉም ዩኒቨርሲቲ ላይ የራሱ ሴንተሮች ይኖሩታል። በዋናነት በውጭ ጉዳይ ሚኒስቴር ስር አንድ ሄድ ኦፊስ ይኖራል ስለዚህ ከዛ እየተነሳ እዛ ሴንትራል ላይ የአናሊቲክሱ ይሰራል ያሉት ክፍተቶች እንትን ይደረጋሉ እና ያለው ተነሳሽነት አሁን ዛሬም ያየኸው ነው የተገኘውን ህዝብ ብዛት ያየው ነው ሌሎችም ጋር ያላቸው አቀባበል በጣም ጥሩ ነው እየተመዘገበም ያለው ያለው ህዝብ ብዛትም ጥሩ ነው እኛ በዚህ አመት በ2014 መጨረሻ ላይ ወደ 500 ሺህ ሰው ወደ አርሚው ያስገብተን ካምፔን አሁን፣ አንድ ካምፔን ሲነሳ እነዚህ ሁሉ ሰዎች አት ኤ ታይም በአንድ ጊዜ የኢትዮጵያ ድምጽ የሚሆኑበት፣ ለኢትዮጵያ አድቫንቴጅ፣ ለኢትዮጵያ መልካምነት የሚታገሉ ይሆናሉ። ዮናታንንና እንግዳውን እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የአሜሪካ በኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል። ይህንና ተጨማሪ ጉዳዮች የተነሱበትን መድረክ የተከታተለው ሀብታሙ ስዩም ተጨማሪ አለው። በጋዜጣዊ መግለጫው ላይ በጉልህ ከተነሱት ነጥቦች መካከል አንዱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያን ወቅታዊ ሚና ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ትውልድ ኢትዮጵያኑ ከቀደሙት ዓመታት በተሻለ ሁኔታ ተፈጥሯዊና ሰው ሰራሽ ችግሮች ለተፈራረቁባት ትውልድ ሀገራቸው የቸሩትን ድጋፍ፣ ከዩናይትድ ስቴትስ ጋር ያለው ግንኙነት የተሻለ እንዲሆን ለማስቻል ያደረጉትን ህዝባዊ የዲፕሎማሲ ሚና አውስተዋል። ኢትዮጵያና ትውልድ ኢትዮጵያን የታህሳስና ጥር የፈረንጆች አዲስ ዓመት ተከትሎ የሚኖ ዝግ ኢትዮጵያን እንዲጎበኙ ግሬት ሆም ካሚንግ በሚል በጠቅላይ ሚኒስትር አብይ የቀረበላቸውን ጥሪ አክብረው በከፍተኛ ቁጥር ወደ ኢትዮጵያ ገብተዋል። ይህም በሀገራችን ከኮቪድና ከጦርነቱ ጋር ተያይዞ የተቀዛቀዘውን የቱሪዝም ኢኮኖሚ በማነቃቃት ከፍተኛ ድርሻ አበርክቷል። ግንባር ድረስና የተጎዱ ወገኖቻችን ዘንድ በመሄድ ጭምር ሰራዊታችንን መለይ ጸጥታ ኃይላችንን ህዝባችንን ከጎንህ ነው በዚህ ጊዜም አለው በሚል ሞራል ሆነው አነቃቅተውታል። እስካሁንም ያልተመለሱ እንዳሉ እናውቃለን። መድኃኒትና የተለያዩ የሕክምና ቁሳቁሶችንም ይዘው በመሄድን አስተባበው በመላክም ጭምር አስተዋጽኦ አመርክተዋል። ትውልደ ኢትዮጵያውያን ፈር በያዘ መልኩ ድጋፎቻቸውን ለሚሹ ዜጎች ያደርሱ ዘንድ ከዛሬ ሶስት ዓመት ወዲህ ከተቋቋሙ ድርጅቶች መካከል አንዱ ኢትዮጵያ ዲያስፖራ ትረስት ፈንድ የተባለው ነው። ተቋሙ በመላለም ከሚኖሩ ኢትዮጵያውያን ከ8 ሚሊዮን ዶላር በላይ በመሰብሰብ የሀገሪቱ ህዝቦች ለገጠማቸው ክፉ ቀናት መውጫ እንደዋለ ተነግረዋል። በቅርቡ ደግሞ በጦርነት ምክንያት የወደሙ ትምህርት ቤቶችን እንደ አዲስ ለመገንባት ያለውን ዕቅድም አጋርተዋል። አቶ የንኩ ተስፋዬ የተቋሙ አማካሪ ምክር ቤት አባል ናቸው። አንድ ቋሚ የሆነ ነገር ማድረግ አለብን፣ የሚታይ ነገር እና ምን እንስራ የሚለውን ነገር ቦርድ በተወሰነ ጊዜ ውስጥ በአንድ ሳምንት ውስጥ ውሳኔ ውስጥ ገብተን ለምን ኤጁኬሽን ላይ ፎከስ አናደርግም የሚል ነገር ኤጁኬሽን ሚኒስትሩን ኮሚኒኬት አድርገን ውዝን አማንዝ ታይም ውስጥ ብዙ ነገር ቀን ለሊት ስንሰራ ቆይተን ሚኒስትር ኤጁኬሽን ለማመስገን ሞክረው ይህንን አይዲያ ስንሰጣቸው ቶሎ ነው ፕሮፖዛል አዘጋጅተው የሚሰሩ ትምህርት ቤቶች አሉ። ስታንዳርዳቸውን የጠበቁ ትምህርት ቤቶች ሊሰሩ የሚችል ነገሮች አሉ። ከነ ዲዛይኑ ከነፕሮጀክቱ፣ ከነ ምኑ ፕሮፖዝ አድርገው ለእኛ በጥሩ ጊዜ ተነራ አድርገው ሲያቀርቡልን ከነ ኮስቱ ሁሉ ብሬክ ዳውኑ ነበር እና ያንን ይዘን ለቦርዳችን አቅርበን፣ በዛ መሰረት ምን ያህል ገንዘብ ልናወጣ እንችላለን ከቦርዱ ተነጋግረን ወደ 3 ሚሊዮን ዶላር አሎኬት አድርገን እነዚህ ትምህርት ቤቶች ምን ያህል ትምህርት ቤት ሊሰሩ ይችላሉ ሲባል አራት ትምህርት ቤቶች ያህል ሊሰሩ ይችላሉ የሚለውን ሚኒ ኦፍ ኤጁኬሽን ሬኮመንድ ባደረገው መሰረት ከነሱ ጋር በመነጋገር አራት ትምህርት ቤቶች ለመስራት ተነጋግረን ወስንናል። እነሱንም አራቱ ትምህርት ቤቶች የፈረሱት ኤያ ላይ ትምህርት ሚኒስትሩ ሬኮመንድ ባረገው መሰረት አራቱ ትምህርት ቤት ለመስራት ወስናል። ሁለቱም በአማራ ሁለቱም በአፋር ክልል ለማለት ነው። እነዚህ ትምህርት ቤቶችም እያንዳንዳቸው ኮታቸው ወደ 38 ሚሊዮን የኢትዮጵያ ብር ፈጃ አሉ። እያንዳንዱ ትምህርት ቤት 38 ሚሊዮን የኢትዮጵያ ብር ፈጃ፣ ጠቅላላ በ150 ሚሊዮን ኢትዮጵያ ብር ገደማ ይሆናል ማለት ነው። ይህ ማለት ምንድ ነው? ወደ 3900 ገደማ ተማሪዎች በትምህርት ቤቱ አኮሚዴት ያደርጋል። ተቋሙ በ93 ሀገራት ከሚኖሩ 26344 ግለሰቦች ባገኘው ልግስና የሰራቸውን ተግባራት ባወሳበት ወቅት ያሰባሰበው ገንዘብ በውጭ ሀገራት ከሚኖሩ ከአንድ ሚሊዮን ከሚልቁ ትውልድ የኢትዮጵያን ቁጥር አንጻር አናሳ መሆኑ ተጠቅሶ ጥያቄ ቀርቦለታል። በበጎ ፈቃድ በቀን አንድ ዶላር ለማዋጣት የተስማሙ ሰዎች ቁጥር የሀገር ውስጡን ፖለቲካ ሙቀት ተከትሎ ሲጨምርና ሲቀንስ መቆየቱን ያነሱት የፈንዱ የቦርድ ሰብሳቢ አቶ ገብርኤል ንጋቱ የገጠሙ ችግሮችን ባብራሩበት ወቅት ተቋሙን በተመለከተ ያሉ የአረዳድ ችግሮች ና መፍትሄዎቻቸውን አመላክተዋል። ይሄ የመንግስት ተቀጥያ አይደለም። አይ ቲንክ ለመንግስት መስጠት የሚፈልግ ሰው ለክቡር አምባሳደሩ መቋቋሙት ፋንድ መላክ ይችላል። ይሄ ኢንዲፐንደንት ግን ለኢትዮጵያ የሚል ነው። ሌላው ቅድም ስለ ዲማንድ እንደው እንችን ያልኩት ምንድን ነው ጥያቄው በዛበት። አይ ቲንክ እያንዳንዳችን እዚህ አካባቢ አሁን ሶስት አራት የተለያየ ፋንድ የተለያየ ኮዝ እንደግፋለን፣ ለትምህርት ቤት ለጤና ትውልድ ቀየ ተጠቅቶ እነሱን ለማቋቋም እና የሰውም ያሰጣትንትን ዝቅ ብሎ አይደለም። ግን ያ ገንዘብ ተከፋፈለ አሁን ውጪ ይ ዞሮ ዞሮ ኢትዮጵያ መግባቱ ነው። በኢዲቴፍ ገባ፣ በዚ ገባ፣ በዛ እኛ ብዙ ቢገባ ደስ ይለናል። አካውንት እናደርግበታለን ምናምን። ግን ዋናው ሞስቲካል ለእናንተ ምንድነው ሰው ኢትዮጵያን እንዴት መርዳት ይችላል? እንዴት እንትን አለበት። ብዙ የተመቻቸ ዲ ቲ ኤፍ ሌሎችም አሉ። እንትን ውድድር ውስጥ አይደለንም ያሉ ነው። ለእነሱ አትስጡ፣ ለእኛ ስጡ የሚል ነገር የለም። ለኢትዮጵያ ስጡ በፈቀዳችሁት መንገድ በዩናይትድ ስቴትስ ውስጥ የሚገኙ ትውልድ ኢትዮጵያውያንና ኤምባሲው በወቅታዊነት የተጋፈጧቸው ችግሮችም ተነስተዋል። የኮቪድ-19 ቫይረስ በሚኔሶታና ሎስ አንጀለስ የነበሩ ቆንስላዎች መዝጋት በኤምባሲው ነባር አሰራሮች ላይ የፈጠሯቸው ጫናዎችም ተወስተዋል። የተሻለ አሰራር ለመትበር ጥረት እንደሚደረግ አምባሳደር ፍጹም ተናግረዋል። ጋዜጣዊ መግለጫው ያተኮረበት ሌላኛው ነጥብ በኢትዮጵያና ዩናይትድ ስቴትስ ወቅታዊ የዲፕሎማሲ ግንኙነት ደረጃ ላይ ነው። ዩናይትድ ስቴትስ በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግስት ጋር ያላት ግንኙነት ማለት ሻክሮ ሰንብተዋል። ጦርነቱን ተከትለው በተፈጸሙ የሰብአዊ መብት ጥሰቶች፣ የሰብአዊ ድጋፍ ስርጭት መስተጓጎልና ለግጭቱ ሰላማዊ ልባት ለማግኘት ተገቢው እርምጃ አልተወሰደም በሚል ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ቀባዎችን በኢትዮጵያ ላይ አከታትላለች። ከነዚህ መካከል አንዱ ኢትዮጵያ ከቀረጥ ነፃ ምርቶቿን ወደ ዩናይትድ ስቴትስ ለማስገባት ከሚያስችላት የአፍሪካ እድገት እድል ድንጋጌ ወይንም አጎዋ አባልነት መሰረዟ ነው። አምባሳደር ፍጹም ይሄ ውሳኔ የፈጠረውን ጫና እንዲህ አብራርተዋል። የአጎዋ ዕድል መታጣት አንድ የሐዋሳ ኢንዱስትሪ ፓርክ ምሳሌ አስቼ ብሄድ እስከ ሰላሳ ሺህ የሚሆኑ ሰራተኞች ያለበት ነው የሐዋሳ ኢንዱስትሪ ፓርክ። እዛ ውስጥ የተመረቱ እና ወደ አሜሪካ ገበያ የሚገቡ ሙሉ ልብሶች፣ ቲሸርቶች፣ የተለያዩ አይነት አልባሳቶች በስፋት አሉ እዚህ ሀገር የሚመጡ ጫማዎችም እንደዚሁ ከቦሌ ለሚሄድ ዩቲሊቲ ፓርኮች ባለፈው ሳምንት ከኮስኮ እና ችልድረን ፕሌስ የሚባሉ የአሜሪካ ገዢ ኩባንያዎች ኢትዮጵያ ውስጥ ከሚያም ለነሱ ከሚሸጡ ኩባንያዎች ጋር ከተወካዮቹ ጋር ውይይት ነበረ። አግባ የማይነሳ ከሆነ ከእነሱ መግዛታችን መቀጠል እንቸገራለን የሚል ነገር እያነሱ ነው። በኢትዮጵያ ህገ መንግስትም ሆነ በአፍሪካ ቻርተር በአሜሪካም ህገ መንግስት ሆነ በዩኤን ቻርተር ደረጃ ተቀባይነት የሌለውን ነገር ያንን በመመከታችን በዚህ መልክ እንደገና ተጎጂው ላይ ማዕቀብ መጣል ስህተት ነው ብለን ስንሟገት ነበር። አሁንም ስህተት ነው ነው። በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የጠቀሱት አምባሳደሩ ዩናይትድ ስቴትስ በተለያዩ መስኮች እያደረገቻቸው ያሉ ሰሞነኛ ድጋፎችን ለማሳያነት ጠቅሰዋል። የአሜሪካ መንግስት ባለፉት ሶስት ወራት በሚሊዮን የሚቆጠሩ የኮቪድ ክትባቶችን እያበረከተ ከመሆኑ በተጨማሪ ባለፈው ሁለት ሳምንት እንደዚሁ በቀጥታ ለሶስት ክልሎች ድጋፍ የሚሆን ከአራት መቶ ሚሊዮን የአሜሪካን ዶላር በላይ የሚሆን የገንዘብ ድጋፍ አድርጓል። ይህም የተፈናቀሉ ወገኖችን፣ የተጎዱ ወገኖችን ወደ ማምረት ስራ እንዲገቡ ኑሯቸው የተመሰቃቀለባቸው እንዲስተካከል በማድረግ ላይ ያለመን እንደሆነ በቅርብ ከመንግስት ጋር እየተሰራ ያለ መሆኑን በዚህ አጋጣሚ ለማንሳት ፈልጋለሁ። ይህም ያለምንም ሌላ ተጽዕኖ በሰብአዊነት ሊቀጥል የማበረታታት ስራችንን አጠናክረን መቀጠል ይኖርብናል። እነሱ የሚያነሷቸው ጉዳዮች እኛም ራሳችን እንደ መንግስት ኃላፊነት እንዳለበት መንግስት እንዲስተካከሉ የምንፈልጋቸው ናቸው። አንደኛው ከምግብ አቅርቦት ጋር በተያያዘ የተነሳው ነው። ሁለተኛ ከሰብአዊ መብት ጋር ነው። ሶስተኛ ከጦርነቱ ማቆም ጋራ በተያያዘ የተነሳው ነው። እነሱ ሶስቱም ላይ ያለው ሂደት በአንድ ጊዜ የሚያልቅ ሳይሆን በትክክለኛ ትራክ ላይ የገባ በመሆኑ ይህን በማየት ይህንን እቀባ ማንሳት ይኖርባቸዋል በሚል ነው። እየተወያይናለ ነው። የከፋ የዜጎችን ሞትና ንብረት ውድመት ያስከትለው የኢትዮጵያ ውስጥ ጦርነት አብቅቶ ሰላም ይሰፍን ዘንድ ፍላጎቷን በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ አዲስ ልዑክ ወደ ኢትዮጵያ መላኮ ይታወሳል። አዲሱ ልዩ ልዑክ ዴቪድ ሳተርፊልድና የውጭ ጉዳይ ስራ ቤቱ የአፍሪካ ጉዳይ ተጠባባቂ ጸሐፊ ሞሊፊ ወደ ኢትዮጵያ ከሰሞኑ ማቅናት የሀገሪቱ ባለስልጣናት የአየር ጥቃትና ባላንጣነትን በመግታት የሰላምን ወቅታዊ ድል እንዲጨብጡ፣ የፖለቲካ እስረኞችን እንዲፈቱ የሰብአዊ ድጋፍ የሚሰራጭበትን መላ እንዲመቱ መጠየቅን የመሰሉ ዓላማዎች እንዳሉት ተነግረዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ቀጣይ ደረጃ ግልጽ ባይሆንም በሀገሪቱ ያለው ጦርነት መራዘም እና ማጠር በሀገራቱ መጻይ ግንኙነት መልክ ላይ ተጽዕኖ እንዳለው ተንታኞች ሲናገሩ ተሰምተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ለምሽቱ የያዝናቸው መሰናዶች ይህን ይመስሉ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃቸዋለን። የነገ ሰይበለን። መልካም ምሽት